ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባ በሉ ታክሲው ሞልቷል ሄኖክ ሰማእግዜር ነኝ ጋቢና ቪኦኤ አስገባችሁ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል ታክሲዋ ሞልታለች መስታወት አረጋው ጋር አብረን ለ30 ደቂቃ ጫፍ እንደርሳለን ሰላም እንደምናመሻችሁ በዛሬው ዝግጅት የኢትዮጵያን የፖለቲካ ትኩሳት መንስኤና የመፍትሄ ሀሳቦችን እንገመግማለን። ሙላ ጎደል የአንድ ፓርቲ አምባገነናዊ ስራትን ስለፈጠረ በተለይ ወጣቱ ትውልድ ደግሞ ያንን ተሸክሞ መሄዱ ስላስቸገረው ላለፉት አምስት ዙሮች ነጻና ፊታዊ ምርጫ ተካሂደዋል ተብሎ ያ ሁላችንም እንደምናውቀው ነጻም ፊታዊም ያልሆኑ የተጅበረበሩ ምርጫዎች ሲካሄዱ ነበር። ከአንድ አመት በላይ በእስር ቆይተው በቅርቡ ከእስር ቤት የተፈቱት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና የተናገሩት ነው። የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ሌላኛው የጋቢና እንግዳ ናቸው። ተቀባይነት ወዳለው የፖለቲካ ስርዓት እንሄዳለን አንሄድም ነው። በዚህ ውይይት የኢትዮጵያውያን ዴሞክራሲያዊ ፓርቲ መስራች አቶ ልደቱ አያሌውና የአረና ትግራይና የመድረኩ አቶ ገብሩ አስራት ማብራሪያ ይሰጡናል። ውይይቱን ያሰናዱት ሄኖክና አሉላ ከበደ ናቸው። ክፍል አንድ በዛሬው እለት ይቀርባል። ለክፍል ሁለት ሰኞ ደግሞ ታዳምጣላችሁ። አብራችሁን አምሹ። ጋቢና ቪኦኤ ሌትስ ክሮስ ኢትዮጵያ ባልተቋረጡ ሕዝባዊ ጥያቄዎችና የፀረ መንግሥት ተቃውሞዎች ክፉኛ መታወክ ከጀመረች ከሁለት ዓመታት በላይ ተቆጠሩ። የፖለቲካው ትኩሳት ከጊዜ ወደ ጊዜ እያየለ በሄደ መጠን በተለያዩ የኢትዮጵያ ክልሎች ከጸረ መንግስቱ ተቃውሞ ጋር በተያያዘ የጸጥታ ኃይሎች ሰዎች መገደላቸውን የመገናኛ ብዙሀንና የመብት ተሟጋጅ ድርጅቶች ሲዘግቡ ቆይተዋል። በኒውዮርክ መሰረቱን ያደረገው የሰብአዊ መብት ተሟጋጅ ቡድን ሂውማን ራይትስ ዎች በዓመታዊ ዘገባው ጥቅስ እንደ አውሮፓውያን ዘመን አቆጣጠር ከህዳር 2015 ዓ ም ጀምሮ በኢትዮጵያ በስፋት ትልቁ በሆነው በመላው ኦሮሚያ እና ከሐምሌ ወር 2016 ዓ.ም ጀምሮ ደግሞ በአማራ ክልል ያልተጠበቀና እጅግ ከፍተኛ የሕዝብ ተቃውሞ ተደርጎ ነበር። የኢትዮጵያ የጸጥታ ኃይሎች በአብዛኛው ሰላማዊ የነበሩትን ሰልፈኞች ለመበተን በወሰዱት የኃይል እርምጃ ከአምስት መቶ በላይ ሰዎች ተገድለዋል። ብሏል ሁማን ራይትስ ዋች። በአንጻሩም በእነኚህ የኃይል እርምጃዎች የተገደሉ ዜጎች ደም እንዲሁ በከንቱ ፈሶ እንዳይቀር ተጠያቂነት ይኑሩ የሚሉ ድምፆች ሲስተጋቡ ቆይተዋል። በዛሬው ዝግጅት የቀደሙና አሁንም በፖለቲካ አመራር ላይ የሚገኙ የተለያዩ የፖለቲካ ሰዎችን ለውይይት ጋብዘናል። በቅርቡም በተለያዩ የአገሪቱ አካባቢዎች በተለይም በኦሮሚያና አማራ ክልሎች ውድ የሰው ሕይወት ጠፍቷል፣ ንብረት ወድሟል። የሕዝብና የመንግሥት ንብረቶች እንዲሁም የግለሰቦች ቤቶችና የንግድ ድርጅቶች ውድመትና ቃጠሎ ደርሶባቸዋል። በኦሮሚያና በሶማሌ ክልሎች በተፈጠሩ ግጭቶች ከሁለቱም ወገን ቁጥሩ የበዛ ሕዝብ ተገድሏል። ወደ አንድ ሚሊዮን የሚደርሱም ቀያቸውን ጥለው ለስደት ተዳርገዋል። በቅርቡም በተለይ የትግራይ ተወላጅ በሆኑ ዜጎች ላይ የተናጠል ጥቃት መድረሱ ተዘግቧል። እነኚህን ጉዳዮች በሰከነ የፖለቲካ አመራር እንዴት ማሻሻል ይቻላል? ቀጣይ አደጋዎችንስ እንዴት መከላከል ይቻል ይሆን? የችግሮቹ መንስኤዎችና የመፍትሄ ሐሳቦችን የያዙ እንግዶችን ለምሽቱ ይዘናል። አብራችሁን ቆዩ። ሰላም፣ እንደምናመሻችሁ። ፌስቡክ አት ቪዮኤ አማሪክ ላይ የምትከታተሉን በቀጥታ እንደዚሁም ደግሞ በአጭር ሞገድ በ22 ና በ25 ሜትር ባንዶች በሬዲዮ ለምትከታተሉን ሄኖክ ሰማ ጊዜር ና አሉላ ከበደንን በያላችሁበት ጤና ስጠልን። በቀጥታ በሀገር ጉዳይ ከፖለቲካ መሪዎች ጋር የምትወያዩበት መድረክ ነው። ጥያቄዎቻችሁን፣ አስተያየቶቻችሁን ፌስቡክ አት ቪዮኤ አማሪክ ላይ ላኩልን። በቀጥታ ለእንግዶች እናቀርባለን ላይክ አድርጉት ሼር አድርጉት ከጓደኞቻችሁ ጋር እንደዚሁም ደግሞ ከእነዚህ መሪዎች ጋር የምትወያዩበት መድረክ ነው፣ የፈጠር ነው። ስለዚህ ሀሽታግ ጋቢና ቪኦኤን፣ ሀሽታግ ቪኦኤ አማሃሪክን በመጠቀም አስተያየቶቻችሁን አሁኑኑ ላኩልን። አሁን እንግዶቻችንን እናስተዋውቅና ወደ ውይይቱ እንዘልቃለን። ከአንድ አመት በላይ በእስር ቆይተው በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና፣ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ አለሁ። ሰላም አሉላ፣ እንዴት ናችሁ? ጤና ስጥልን። የኢትዮጵያ ዴሞክራሲያዊ ፓርቲ መስራች አቶ ልደቱ አያሌውና የአረና ትግራይና የመድረኩ አቶ ገብሮ አስራት ናቸው። ጤና ስጥልን በድጋሚ በቅድሚያ ዶክተር መራራ ጉዲና ከእስር ቤት በቅርቡ ተፈተዋል። እንኳን ከእስር ለመውጣት ከህዝቦ ጋር ከቤተሰቦ ጋር ለመቆየት አበቃዎት፣ እንኳን ደስ ያለት። እንኳ ነግሮን መሰለኝ እንግዲህ በዛሬ ውይይት በቀጥታ ከዚህ በስቱዲዮም በማህበረሰብ ድረገጽም ከሚከታተሉን ተከታታዮቻችን ጋር ውይይት የምናደርግበት መድረክ ነው የፈጠር ነው። አስቀድመን የምንነጋገረው በተለይ የኢትዮጵያ ውስጥ ያለው የፖለቲካ ሁኔታ የችግሩ መንስኤ በሚል ነው። ዶክተር መራራ ከእርሶ ልጀምርና የችግሮቹ መንስኤዎች አንድ ሁለት ብለው የሚመዘዙት ምንድን ናቸው? በእርሶ እይታ ያው ዞሮ ዞሮ ከታሪክ ከታሪክ ጣጣዎቻችን የመጡ ነገሮች አሉ። በዋናነት ግን ላለፉት ሀያ ሰባት ዓመታት ፌዴራሊዝምና ዲሞክራሲያዊ ስርአትን በኢትዮጵያ ውስጥ ይፈጥራሉ ብሎ የገፋው ኢህአዴግ ከሞላ ጎደል የአንድ ፓርቲ አምባገነናዊ ስርአትን ስለፈጠረ በተለይ ወጣቱ ትውልድ ደግሞ ያንን ተሸክሞ መሄዱ ስላስቸገረው ላለፉት አምስት ዙሮች ነጻና ፊታዊ ምርጫ ተካሂደዋል፣ ተብሎ ያው ሁላችንም እንደምናውቀው ነጻም ፊታዊም ያልሆኑ እየተጭበረበሩ ምርጫዎች ሲካሄዱ ነበር። ስለዚህ ዋናው ጉዳይ የአንድ ፓርቲ አምባገነናዊ ስርዓት የፈጠራቸው ችግሮች ናቸው። መልካም። አገሪቱ የምትገኝበትን ሁኔታ አስመልክቶ የተለያዩ ድምጾች ይሰማሉ መስቀለኛ መንገድ ላይ መሆኗን የሚናገሩ መደረግ ያለባቸው ነገሮች በሰዓቱ ከተደረጉ የተሻለ ሁኔታ ሊፈጠር መቻሉን እድል አለ ሲሉ፣ ካመለጠ ግን የብረቱ ፈተናዎች መደቀናቸውን ነው የሚናገሩት። ለመፍትሄው ቀደም ብል እንዳነሳ ነው መንስኤውን መቃኘት ይፈልጋልና፣ ዶክተር ብርሃኑ በርሶ እይታ መንስኤዎቹ ምንድን ናቸው? በእኔ እይታ መንስኤዎቹ መንስኤውማ ምንም የታወቀ እኮ ነው ብዙ ውይይት የሚፈልግ አይደለም። በእኔ እምነት የአንድን ሀገር ህብረተሰብ የአንድን ሀገር ማህበረሰብ ለማስተዳደር ሁለት መሰረታዊ ነገሮች ያስፈልገዋል። አንደኛ ወይንም የህዝብ ተቀባይነት ህዝቡ የእኔ መንግስት ነው ብሎ የሚያምነው ስርዓት፣ በዛ ስርዓት ውስጥ ደግሞ ህዝቡ የሚሳተፍበት ሁኔታ ሲኖር ያ ሌጂትመት ተቀባይነት ያለው መንግስት የምትለው ነው። ወይ ደግሞ መንግስት በስልጣን ላይ የሚኖረው በጉልበት በመጠቀም ህዝብን አስፈራርቶ ነው። የወያኔ ፍርሃት ላለፉት ሀያ ሰባት ዓመታት የሁለተኛውን መንገድ ተከትሎ እስካሁን ቆይቷል። ያንን ግን እንዲሰራ ህዝቡ ፍርሃት ውስጥ መቆየት አለበት። አሁን የገጠመው ክራይሲስ፣ የመኖር ክራይሲስ የዚህ ስርዓት ህዝቡ ከፍርሃት ወጥቷል። በምንም መንገድ ይህንን የባርነት ኑሮ ተቀብሎ ለመኖር እንደማይፈልግ ግልጽ አድርጓል። ስለዚህ አሁን ያለው ጥያቄ ከዛ ወጥተን ተቀባይነት ወዳለው የፖለቲካ ስርዓት እንሄዳለን አንሄድም ነው። ስለዚህ አሁን ያለው ሁኔታ በምንም አይነት ህብረተሰቡ በዚህ ስርዓት ውስጥ መቀጠል በፍጹም በፍጹም ለአንድ ቀንም ሊቀበለው ማይችል አይነት ሁኔታ ውስጥ ነው ያለው። ይሄ ስርዓት በግድግዳው ላይ የጻፈውን ነገር አይቶ ሀገሪቱን ወደ ባሰ ምስቅልቅል ውስጥ ከመክተቱ በፊት ያለውን ሁኔታ ለማሻሻል ያለውን ሁኔታ ወደ እውነተኛ በህዝብ ተቀባይነት ያለው ስርዓት ወደሚሄድበት መንገድ ያደርገዋል አያደርገውም ነው ይሄ ነው ዋናው ሪል ከፊታችን ያለው ጥያቄ። አዎ ልክ ነው ዶክተር ብርሃኑ ሁኔታውን እንግዲህ የፖለቲካ መሪዎቹ በዚህ የምትሳተፉት አስተያየቶቻችሁን በተለይ ምንድን ነው መደረግ ያለበት ዘለቄታ ያለው መፍትሄ ለማምጣት ምንድን ነው የሚለውን የምንወያይበት ይሆናል የችግሩን መንስኤዎች የኢትዮጵያውያን ዴሞክራሲያዊ ፓርቲ መሪ አቶ ልደቱ አያሌው በእርሶ እይታ አሁን ላሉት ሁኔታዎች አባባሽ የሆኑ የችግሩ መንስኤዎች ምንድን ናቸው በዋናነት በጥቅሉ ሁለት ነገሮች ናቸው ማለት ይቻላል። ብዙ ዝርዝር ነገር ማቅረብ ይቻላል ግን በዋናነት ነው የሚታየኝ። በአንድ በኩል በሀገሪቱ ህገ መንግስት እና በፌዴራል አደረጃጀቱ እንዲሁም በፓርቲዎች አደረጃጀት እና በአጠቃላይም ደግሞ በመንግስት የፕሮፓጋንዳ ቅኝት የሚገለጸው ይሄ ብሄር ተኮር የሆነና የሀገርና የህዝብን አንድነት የረሳ ስርዓት መኖሩ ነው በአንድ በኩል። በሌላ በኩል ደግሞ ከነችግራቸውም ችግራቸው ቢሆን ያሉት ህጎች በተግባር መሬት ላይ እንዳይውሉ እና የዜጎች ሰብአዊ ዴሞክራሲያዊ መብት እንዲኖር የሚያደርግ ህገ መንግስታዊ ስርዓት ያለ መኖሩ ጉዳይ ነው። ወይም ደግሞ ህገ መንግስታዊነት የለም። ህገ መንግስት አለን፣ ህገ መንግስታዊነት ግን የለም። በወረቀት ላይ የሰፈሩት ነገሮች በተግባር የሚተረጎሙበት ሁኔታ የለም እና የእነዚህ ሁለት ችግሮች ጥምር ነው ሀገሪቱን አሁን ወዳለችበት ደረጃ ያደረሳት ስዬ ነው ማለት ነው። መልካም፣ ይሄንኑ ጥያቄ ነው ወደ አቶ ገብሩ አስራትም የምንወስደው። ወደ መልሱ እንዲያዳረሰን ወይም መፍትሄዎቹን መዘርዘር ወይም ማየት እስክትችሉ እርሶስ መንስኤዎች የሚሏቸው የትኞቹ ናቸው? ዋና ዋና ያሏቸውን እንግዲህ አንዳንዶቹ የተነሱት የችግሩ መንስኤዎች እኔም የምጋራቸው ናቸው እና በተለይ በዋናነት የፖለቲካ ስርዓቱ ችግር ጎልቶ ይታያል። በኢትዮጵያ ውስጥ ላለፉት ዓመታት የአንድ ፓርቲ አምባገነናዊ አገዛዝ ነው ያለው። እንዲያውም ፓርቲው እንደ ጠቅላይ አገዛዝም አይነት ሆኖ ህዝቡ ዲሞክራሲያዊ መብቶቹን እንዳይተገብር እንቅፋት የሆነውና የህዝቡን ድምፅ አስኖ ህዝብ እንዳይሳተፍ በማድረግ የተፈጠረው ችግር በዋነኝነት ይታያል። ከዚህ ጋርም ተያይዞ መታየት ያለበት ይመስለኛል። የማህበራዊ ኢኮኖሚ ችግሩም አንዱ ነገር ነው። የስርዓቱ ውጤት ሆኖ በሀገራችን ዝርፊያ፣ የተለያዩ አይነት ዝርፊያዎች ተፈጽመዋል። በአንድ በኩል በዝርፊያ በመሬት ዝርፊያ፣ በበጀት፣ በአገሪቱ ሀብት ዝርፊያ ሲታይ እና የሀብት ክምችት በተወሰኑ በጥቂቶች ላይ ሲያተኩር፣ በሌላ በኩል በሚሊዮኖች የሚቆጠሩ የሀገራችን ህዝቦች በከፍተኛ የኢኮኖሚ ችግር ውስጥ ተዘፍቀው ይገኛሉ። ስለዚህ እነዚህ ሁለት ነገሮች ወጣቱ ስራ አጥቷል፣ ብዙ በድህነት ይሰቃያል ነው። ስለዚህ ዋናው ፖለቲካዊ ስርዓቱ ሆኖ ዲሞክራሲ አልባ ከዚያም አልፎ በጣም አምባገነን እና ወደ ጠቅላይ አገዛዝም የሚያመራ ስርዓት ኖሮ ከዛ የመነጨም የኢኮኖሚው ኢፍትሐዊነት፣ ለዚህ ላለንበት ችግር የዳረገን ይመስለኛል። እንግዲህ እየተከታተላችሁን ያላችሁት ፌስቡክ አት ቪኦኤ አማሪክ ላይ ጥያቄዎቻችሁን ላኩ። የምትወያዩበት መድረክ ነው ይሄ። በእናንተም የችግሩ መንስኤዎች፣ የመፍትሄ ሀሳቦች የምትሏቸውን አጋሩን። አሉላ እዚህ ላይ ሰሞኑን አንተም በተከታታይ ዘገባ ስታቀርብበት የአገር ጉዳይ በሚል የቆየህበት ጉዳይ ነው። የችግሩን መንስኤዎች ከበርካታ ሰዎች ጋር ስትገመግምበት የቆየኸው ነው። ከተለያዩ ሰዎች ጋር ያገባናል የሚለው የባለድርሻ አካላቶችንም ስታነጋገር ነበረ። ወደ መንስኤዎቹ ከማለፋችን በፊት እስኪ አንተ በዚህ ዘገባ የተረዳሃቸው አንዳንድ ጭብጦች ስላሉ ከሱ ብንነሳ መንደርደሪያ እናርጋቸው። መልካም ሄኖክ እንዳልከው ላለፉት ሁለት ዓመታት ምናልባትም የሚያስፈሩ አደጋዎች ከሩቁ በሚታዩበት ነበር ይህን ውይይት የአገር ጉዳይ ሲል በተከታታይ ማቅረብ የጀመር ነው። ተሰሚነት ያላቸው በማህበረሰብ ውስጥ ተቀባይነት ያለው ሀሳብ ሊያመጡ የሚችሉ ሰዎችን በየተራ እየጋበዝን ፖለቲከኞችን ወደኋላ ላይ ያደረግ ነው። ዶክተር ብርሃኑ የተሳተፉበት አንድ ውይይት አክለናል። በተረፈ ዜጎች ያሳስበናል፣ ግድ ይለናል፣ የሀገራችን እጣ የህዝባችን እጣ የሚሉ እንዲነጋገሩ ነበር ስናደርግ የነበረው። ሄኖክ እንደገለጽከው ምናልባትም በተመሳሳይ ሊታይ የሚችለው በየቤቱ በዚህ ሰዓት የሚከታተሉን አድማጮችም እንዲነጋገሩበት ነው። ምነው የምንፈልገው በዚያም ፕሮግራም ልናንጸባርቅ የፈለግ ነው። ወንድም ከህት ከጓደኛ ጋር በአገር ጉዳይ ላይ መነጋገር የሚችልበት ጥሩ መንፈስ የሚኖርበትን ሁኔታ ነው ያየ ነው። ያን ከሩቅ የፈራነውን ነገር ምናልባትም ዳርዳሩን የተቃረብን ይመስላል። በቀረቡት ፕሮግራሞች ሲነሱ ከነበሩት አንዳንዶቹ ስጋቶች ዘውግ የለዩ በአካባቢ ውስጥ የሚታዩ ግጭቶች እንዳይመጡ ወዳልተፈለገ አቅጣጫ የትኛውም ወገን እንዳይመራቸው የሚል ማሳሰቢያ ጭምር የታከለበት ነበርና አሁንም አፋፉ ላይ መኖራችን ነው የሚያሳየው። ምንም እንኳን በግጭቶች ህይወት የጠፋባቸው ሁኔታዎችን ብንዘግብም የከፋ ሁኔታ እንዳይመጣ ይሄን ውይይት ጨምሮ በየቤቱ የሚደረጉ ውይይቶች ያን አንድምታ ያን ስሜት ማምጣት ነውና ሄኖክ። ብዙዎቹ ድምጾች አሁን ከሚነሱት፣ ፖለቲከኞቹ ከሚያነሱት ጋር የሚቀራረብ ይመስለኛል። ምናልባት የጎደለው ድምፅ የመንግስት ተወካዮችን በአሁን አልያዝንም። አዎ፣ የመንግስት ተወካዮችን በዚህ ጉባኤ ላይ በዚህ ውይይት ላይ ልናመጣቸው በጣም ጥረን ነበረ ቃል ከገቡልን በኋላ ስልካቸውን አላነሱም። ነገር ግን በቅርቡ የኢህአዴግ አምስት ድርጅቶች ተሰብስበው የሰጡት የጋዜጣዊ መግለጫ አለ። በዛ ኢህአዴግ ራሱ ግምገማውን አድርጎ ያቀረባቸው ስህተቶች ናቸው፣ ክፍተቶች ናቸው ብሎ ያስቀመጣቸውን ነጥቦች ይዘናል። አስቀድመን የምንሰማው ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ይሆናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያሉትን እንመልከት እንስማና ወደ ሌሎቹ እናልፋለን። በውስጣችን የነበረ ሰፊ መጠራጠር፣ አለመተማመን፣ እነዚህ ደግሞ በስራዎቻችን ላይ የፈጠሩት ከፍተኛ ችግር ያለ በመሆኑ ይሄንን ሳናፍር ሳንሸማቀቅ በሙሉ አውጥተን መወያየት በመቻላችን ነው እንግዲህ ስብሰባው የተሻለ መግባባት የተፈጠረበት ጥሩ መግባባት የተፈጠረበት ነው ያልኩት። አስቀድመን የሰማነው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተናገሩት ነው። የኦህዴድ ሊቀመንበር አቶ ለማ መገርሳ ደግሞ የሚከተለውን አስተያየት ሰጥተዋል። ሁላችንም እንደምንገነዘበው ከቅርብ ጊዜ ወዲህ በሀገራችን እየተፈጠሩ ያሉ ችግሮች ከግራም ከቀኝም እየተፈጠሩ ያሉ ችግሮች ቆም ብለን ውስጣችንን እንድናይ እንድንፈትሽ የሚያስገድዱ ሁኔታዎች ስለሆኑ አጠቃላይ እንደ ፓርቲ ይዞታችን ምን ላይ ነው ያለ ነው የሚለውን ማየቱ ከዛ መጀመሩ አገሪቷን የሚመራ ፖለቲካውንም መንግስቱንም የሚመራ ፓርቲ እስከሆነ ድረስ ያንን ማየቱ የግድ ስለሆነ ይሄንን ግምገማ አድርገናል። እንግዲህ በዚህ ግምገማ ይህንን ለየት የሚያደርገው ነገር ቢኖር ቀደም ሲልም እንደተገለጸው ሁሉ ነገሮች በግልጽ በውስጣችን በቡድንም ይሁን በግልም ይሁን በፖለቲካ ድርጅቶች የኢህአዴግ እህት ድርጅቶች መካከል ያለው መጠራጠር፣ አለመተማመን በጣም ሰፊ ነው የነበረው። ይሄ ቁጭ ተብሎ ታይቶ ችግሩ ተለይቶ መፍታት ካልተቻለ አገርን መምራት አስቸጋሪ ስለሚሆን በዚህ ጉዳይ ላይ ደግሞ አሁን ያለንበት ሁኔታ፣ ወቅታዊ ሁኔታ ከምንም በላይ ነው። አገር ህልውና ጥያቄ ውስጥ ሲወድቅ ከግለሰቦች ክብር በላይ ነው። ከባለስልጣናት ክብር በላይ ነው። ከቡድኖች ክብር በላይ ነው። የአገር ሁኔታና ቁጭ ብሎ እያንዳንዱን ነገር በሚገባ በግልጽ ማየት አስፈላጊ ስለሆነ በዚህ ረገድ ባሳለፍናቸው አስራዎቹ ቀናቶች ውስጥ አሉ ብለን የምንላቸውን ጉዳዮች በግልጽ በማንሳት የሰማናቸውንም ያየናቸውንም የምንታዝባቸውንም ነገሮች በሙሉ በግልጽ አይተን በመነቃቀፍ በመወቃቀስ ችግሮቹ በሚገባ እንዲታዩ ለማድረግ ተሞክሯል። ፌስቡክ አትቪ አማሪክ ላይ ሚሮው መሬሳ አስተያየት ደርሶናል። ለምን ኢህአዴግን ግን ድምፅ አታሰሙም የሚል አስተያየት ነበረ ያቀረብከው። እንግዲህ ልናገኛቸው ሞክረን ጥረን ልናሳትፋቸው ሞክረን ጥረን ስላልተሳካ ነው። ድምፃቸውን ግን ይዘናል። ቀጣዩ ደግሞ ቀጣዩም አሁንም ሄኖክ የፌስቡክ ተከታታዮቻችን የሚያደርሷቸው መልእክቶች በደንብ እናካትታለን። ቀደም ብሎ የአቶ ለማ መገርሳ የኦህዴድ ሊቀመንበርን የሰማ ነው። አሁን ደግሞ የአቶ ደመቀ መኮንን የብአዴን ሊቀመንበር የሚሉት እንስማ ይህኛው ግን ለየት የሚያደርገው አሁን ያለንበት ሀገራዊ ሁኔታ ምንድን ነው። በየጊዜ የሚነሱ ችግሮችን ለመፍታት የሚቀመጡ አቅጣጫዎችና አካሄዶች አሉ። ከዛ እያለወጣ ነው ለምንድን ነው የሚለው በመጀመሪያ ደረጃ የዚህ ጉዳይ የዚህ ግምገማ የዚህ መድረክ ፋይዳ ምንድን ነው የሚለው ነገር ስራ አስፈጻሚ ኮሚቴው ለየት ባለ ትኩረትና ለየት ባለ ሚዛን ነው ለመመልከት የሞከረው። በሀገራዊ ሁኔታችን ያለው በስኬት ውስጥ ያለ ሀገር ጎን ለጎን ደግሞ ደሞ እንዲህ አይነት ችግሮችና ስጋቶች ሲያንዣብቡ ስኬትን ለማስፋትና እንዲህ አይነት አደጋዎችን በወቅቱ ለመቀነስ አሁን ያለንበት ሁኔታ መሪ ድርጅቱ ምንድነው ማድረግ ያለበት የሚለውን ሁሉም በዚህ ጉዳይ ላይ ደህናንን ከሚለው አመለካከትና አካሄድ ወጣ ብሎ ያለው ያለውን ችግር በዝርዝር የመመልከትና ከራሱ ጋር የማስጠጋት ኃላፊነት በተሞላበት ሁኔታ ወደ መፍትሄው ሊያዳረስ የሚችል በጣም ግልጽና መሰረታዊ ለውጥ የሚያመጣ መተማመንና ውይይት እንደተካሄደ እዚህ ላይ ነጥቦቹን መጨመር ጠቃሚ ይሆናል ብዬ እወስዳለሁ። የባህዴን ሊቀመንበር አቶ ደመቀ መኮንን የተናገሩት ነው። በነኝህ ኢህአዴግ ደርሸበታለሁ ያላቸው የመፍትሄ ሀሳቦች ራሱን የገመገመበትን ሁኔታ በተመለከተ ከፖለቲከኞቹ ጋር እዚህ በስቱዲዮ ፌስቡክ አት ቪኦኤ አማርኛ ላይ የምትከታተሉ አስተያየቶቻችሁን አሁንም ላኩልን። አስቀድም ከዚህ በማስቀጠል የምንሰማው የህወሀት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤልን ይሆናል። ከዚያ ቀጥሎ ከፖለቲከኞቹ ላቸው ከተለመደው መድረክ በተለየ መልኩ ችግሮቻችንን በጥልቀት የምንፈትሽበት ችግሮቻችንም በቅደም ተከተል የምናስቀምጥበት ከዛ በተያያዘ መፍትሄዎችን ነው። ስለዚህ ለውጥና አምጣ ከጅምሩ ለውጥና አምጣ ነው የነበረው። ከጅምሩ ለውጥና አምጣ ለውጥ እየመጣ አይደለም፣ ችግሮችም እየተባባሱ ናቸው ይሄዱ ያሉት በጥልቀት የመታደስ እንቅስቃሴ ከአንድ ዓመት በፊትም ጀምሮ ነው የነበርነው። በሂደት ስንገመግም የተወሰነ ለውጥ አምጥተናል፣ ግን የተሟላ ለውጥ አላመጣንም የሚልም ነገር አስቀምጠን ስለነበረ ይሄ መድረክ የጀምርነው የጥልቀት የመታደስ እንቅስቃሴም የጎደለውንም ማሟላት ይጠበቅበት ነበር። መልካም እንግዲህ፣ ቀደም ብለን እንደገለጽነው በአካል ወይም በዚህ ውይይት በቀጥታ ይሳተፉ እንጂ የመንግስት ድምጾች የተቃዋሚ ድምጾችን ከምናቀርብበት መሳ ለመሳ ለማቅረብ ሞክረናል። አሁን ቀደም ብሎ የሰማችሁት ዶክተር ደብረ ጽዮን ገብረ ሚካኤል የህወሀት ሊቀመንበር ናቸው። ከመንስኤዎቹ ወደ መፍትሄው እንሻገር። ቀደም ብለን መንስኤዎቹን በየበኩላችሁ በምታዩበት መንገድ አይተናል። አገርን ያህል ነገር ምናልባትም ተደጋግሞ እንደሚባለው የተሻለ ሁኔታ ውስጥ ሊያመራ የሚችሉ አማራጮችን ከልባችሁ ተማክራችሁ ከሆነ በእርግጥ ይህ መንገድ ከትንንሽ ፍላጎቶች ባለፈ ዘላቂ መፍትሄ ሊያመጡ ወደሚችሉ ጭብጦች ወይም አቅጣጫዎች የሚያመላክት ነው የምትሉትን እንድታካፍሉን ነው። ዶክተር መረራ ወደ እርስዎ እንምጣ። በእርስዎን የጀመርነው ቀደም ብለንን መፍትሄ የሚሉት አገር አጣብቅኝ ውስጥ ናት ብለው የሚያምኑትን ወደ መፍትሄ አቅጣጫ ሊወስዱ ይችላሉ የሚሏቸው የትኞቹ ናቸው? እኔም ሁለት ነገሮችን አንስቼ ወደ መፍትሄ ሊሂድ ፣ አንደኛው አሁን ያለንበት ኢህአዴግ መሪዎችም እንዳሉት ኢትዮጵያ እጅግ በጣም አደገኛ የሆነ መቀለኛ መንገድ ላይ መሆኗን ለመገዘብ እየሞከሩ ይመስላሉ። እኔ እንደ እያየዎች ያለሁትም ሌሎቹም እያዎች ያሉት ምንድን ነው የኢትዮጵያ ሕዝቦች ድሮ በለመዳችሁበት መንገድ ወደፊት ገዙን አትችሉም ብሎ በተለይ ወጣቱ ብዙ ቦታ ከዳር እስከ ዳር እየተንቀሳቀሰ ነው። የኢህአዴግ መሪዎች ደግሞ በለመንበት መንገድ መግዛት አልቻልም ነው። ይሄ አደገኛ ሁኔታ የሚፈጥረው እሱ ነው። በለመዳችሁበት መንገድ መግዛት አትችሉም እያለ በሚሊዮኖች ደረጃ ህዝቦች ሲንቀሳቀሱ በተለይ ወጣቱ ከዚሁ ፓርቲ ደግሞ በለመኩበት መንገድ ካልገዛ ውሏል ያለመግዳት መቻሉን መገንዘብ የጀመረ ይመስላል። ነገር ግን እኔ የኢህአዴግ መሪዎችን ለመገምገም እንደቻልኩኝ ከሰጡት መግለጫዎች አንድ መግለጫዎቹም ሚዛናቸው አንድ ላይ አይደለም። ለምሳሌ እና አቶ ለማ የምናገሩት እና ጠቅላይ ሚኒስትሩ የምናገረው የተወሰነ ሁኔታዎችን ለመራት ለመረዳት ያል ላይም በሀቅ ለመረዳት ላይም የተወሰነ ችግር ያለው ይመስላል በተለይም እኔም ትልቁ ስጋት ከቋንቋቸው ለመረዳት የቻልኩት ምንድነው ነው አሁንም ቢሆን ያደግ ከራሱ ሳጥን አልወጣም፣ በራሱ ሳጥን ውስጥ እያሰበ ነው። የመቶ ኢትዮጵያ ደግሞ የመቶ ሚሊዮን ህዝቦች ያቀርባል ለአንድ ቡድን በጣም ይከብዳል። አንድ ቡድን የመቶ ሚሊዮኖችን ሚሊዮን ህዝብ ሀገርና ሚሊዮኖችን ህሉንና ለመወሰን ባለፉት ሀያ ሰባት አመታት ተንቀሳቅሰዋል። አሁን የደረሰበት ደረጃ አድርሶናል። አሁንም ቢሆን ከዛ ሳጥን ወጥቶ ብሔራዊ መግባባት እያለ በሚናገረው ሆ ወደዛ አቅጣጫ በሚሁም መንገድ እየተንቀሳቀሰ ያደለ ምናልባት እኔ አይነቱ ሰዎች ተፈቷዋል። ግን አሁንም ቢሆን ብሔራዊ መግባ ለብሔራዊ መግባባት ተብሎ ብዙ እስርኞች ይፈታሉ ተብሎ ተጠብቆ ነበር። አሁንም ቢሆን ፈረንጆች የሚሉት ምንድን ነው? ቱ ሊትል ቱ ሌት የሚሉት ነገር አላቸው። በጣም የተወሰኑ ነገሮችን ጊዜ ካለፈ በኋላ የሚወሰዱ እርምጃዎች አደገኛ ሁኔታ እንዲፈጥሩ ይችላሉ። ስለዚህ እኔ እያየሁት ያለው ምንድን ነው፣ ከልብ የኢህአዴግ መሪዎች ሀገሪቱና ህዝቦቿን ወደ ብሔራዊ መግባባት ለመምራት ቆርቶ መነሳት አለባቸው። እነሱ ደግሞ ያንን ቆርጦ መነሳት ካልቻሉ የኢትዮጵያ ተቃዋሚ ኃይሎች ደግሞ አቅም ገምቶ ተባብሮ ኢህአዴግን ወደዛ መግፋት መቻል አለባቸው። ሁለቱም ሚዛናቸውን እየጠበቁ እየሄዱ አልመሰለኝም። በዚህ መሀል ነው እንግዲህ ብዙ አደጋ ሊፈጠር የሚችሉ። ዞሮ ዞሮ ችግሮቹ ዲሞክራሲ አልባ የሆነ የፌዴራሊዝም ፊቲ አልባ የሆነ የፖለቲካ ስርአት እኩልነት ያላሳሰነ የፖለቲካ ስርዓት ዜጎችን ዲሞክራቲክ ኢትዮጵያ ሁላችንም በኩልነት የሚታስተናግድ ዲሞክራቲክ ኢትዮጵያ ትፈጠራለች ተብሎ ላለፉት ሀያ ሰባት ዓመታት ብለፈፍም ብነገርም የኢትዮጵያ ህዝቦችን ማደንቆር ብቻልን መፍትሄው መሆን አልቻለን። አሁንም ቢሆን እኔ ወደ ነጻና ፍትሀዊ ምርጫ የሚወጡ መንገዶች ካልተከተል በስተቀር ፌዴራሊዝሙም ደግሞ ሁሉም የኢትዮጵያ ህዝቦች የእኔ፣ እኔ የፈጠርኩት የፖለቲካ ስርአት ነው በእኩልነት ሊተዳደርበት ይችላሉ ወደሚለው ብሔራዊ መግባባት ካልሄዱ በስተቀር ፌዴራላዊ ስርአት አለ፣ ህገ መንግስታዊ ስርአት አለ፣ ሁሎችንም ሁሉንም በእኩልነት የሚያስተናግድ የፖለቲካ ስርአት አለ ብሎ መናገሩ ብቻ በቂ አይደለም። ስለዚህ እኔ በጣለባ አጭሩ ብሔራዊ መግባባት ካልተፈጠረ በዚህ ሀገር ሁሉም በሰከነ አእምሮ የአገሪቷን መሰረታዊ ችግሮች አስቦ ወደ መፍትሄው መዋጮ ካልሄደ በስተቀር አደጋው ለሁሉም ሊተርፍ ይችላል። ለምሳሌ ኳስ ሜዳ ወደ ፖለቲካ ግጭት ይሄዳል። ትምህርት ቤት፣ ዩኒቨርሲቲ ተማሪዎች በተለያዩ መንገድ ቅራኔ ሲገቡ ወደ ፖለቲካ እና ወደ ሌላ ግጭት ይሄዳል። ደግሞ በሚሊዮን የሚቆጠር ቅድም ገብሩም ሲያነሳ የነበሩ ወጣቶች የሚበላውን ያጣ ሕዝብ እኮ አንድ ቀን ወደ መሪዎቹም ይበላል ብዬ አንድ ጊዜ መናገሬ ትዝ ይለኛል እና ይህ ሁሉ የተወሳሰበ ነገር ለአንድ የፖለቲካ ድርጅት በጣም ከባድ ነው። ከዚያ ከአንድ የፖለቲካ ድርጅት ወይ ቡድን አቅም በላይ ነው። የመቶ ሚሊዮን ሕዝብ ሀገር ምን ማለት ነው? ስለዚህ ኢህአዴግ መሪዎችም በሰከና አእምሮ ደጋግሞ ላለፉት ሀያ ሰባት ዓመታት የተጓዙበትን መንገድ ቢመረምሩት እኛም የፖለቲካ ኃይሎች በተለይም በትብብሩ አንጻር በተለይም የአደግን የአደግን ወደ አንድ አቅጣጫ ወደ ድርድር እንዲመጣ እኛም ምናልባትም ግማሽ መንገድ ጭምር ሄደን ለሀገራችን ሀገራችንና ህዝቦቿን ለመታደግ ካልተንቀሳቀስን በስተቀር እኔ ያለንበት ሁኔታ ትልቅ ስጋት አለኝ። መፍትሄው ሁላችንም ባል ያልን መዋጮ የመፍትሄ መዋጮ ይዘን ሀገሪቷን ወደ ብሔራዊ ወደ ብሔራዊ መግባባት የመምራቱ ሀገሪ ህዝቦቿን ነጻና ፍትሐዊ ምርጫ ፍትሐዊ የፖለቲካ ሥርዓት ወደ መፍጠሩ መንቀሳቀሱ ወሳኝ ነው። እንግዲህ ሄኖክ፣ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው። ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን እንቀበላለን። ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን፣ እንጠብቃለን። በሰላም በጤና ያገናኘን። ስናስተናግዳቸው ያመሸነውን የምስታወት አራጋውና ሄኖክ ሰማ ግዘነን፣ ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ሞክቢል ያበሩ ነው። የጋቢና ዲጄ ዲጄ ፋሱ እንደዚሁም ከታላቁ አልሳንቶስ ጋር በመሆን እንሰናበታለን። መልካም ምሽት። डिओ सगले अमेरिका